ሁለቱ የፖለቲካ ተቃዋሚ ሰማያዊ ፓርቲ እና የመላው ኢትዮጵያ አንድነት ድርጅት መኢአድ በሁለት የተለያዩ አርዕስት ላይ በተናጠልና በጋራ መግለጫ ሰጥተዋል። በየዕለቱ መግለጫ በመስጠት ጋዜጠኞችን ላለመንገላታት ታስቦ የተደረገ እንደሆነ በመግለጽ በወቅታዊ ሁኔታ ላይ አተኩረዋል። በሰማያዊ ፓርቲ በኩል ሰላማዊ ሰልፍ ለመጥራት በህገ መንግስቱ ላይ በተደነገገው መሰረት ፈቃድ ጠይቀን በጽሑፍ የተፈቀደልን ሆኖ ሳለ ተከለከልን በማለት ነው። ግራቀኙን ለማስተናገድ በአዲስ አበባ ከተማ መስተዳድር በኩል ስላለው ቀጠሮ ያስኩ በመሆኑ የምንመለስበት ጉዳይ ይሆናል። በመላው ኢትዮጵያ አንድነት ድርጅት በመያድ በኩል ግን በባህር ዳር ዩኒቨርሲቲ የአራተኛ ዓመት ተማሪዎች አዲስ ባወጣው መመሪያ ተገድበናል በማለት ለእንግልት እንደተዳረጉ እና ለከፋም ሁኔታ እንደተጋለጡ በመግለጫው የጠቀሱት የድርጅቱ አመራር አባል እና የህዝብ ግንኙነት ኃላፊው አቶ አዳነ ጥላሁን ናቸው። በባህር ዳር ዩኒቨርሲቲ በኢንጂነሪንግ የአራተኛና አምስተኛ ዓመት ተማሪዎች ከክረምት ረፍት እንደተመለሱ አጠቃላይ የብቃት መለኪያ ፈተና ወይም ሆሊስቲክ ነው የሚባለው በእንግሊዝኛ እንደወስዱ በዩኒቨርሲቲ በተወሰነው መሰረት ተማሪዎቹ አንድ የሚወስዱት ፈተና ወሳኝ በመሆኑ በክረምት ረፍት ገና በመመለሳቸው የክለሳ ጊዜ የተወሰነ ሳምንት እንዲሰጣቸው በመጠየቅ ከፈተና በኋላ በውጤት ዝቅተኛ የመጡ እስካሁን በዩኒቨርሲቲ ያልተለመደ አሰራር እንዲባረሩ መደረጉን በመቃወም እስካሁን የነበረው የውጤት ማለፊያ 35 ፐርሰንት የነበረው በዚህ ፈተና ወደ 50 ማደጉ አግባብ አለመሆኑን፣ እስካሁን በዩኒቨርሲቲ ውስጥ ሲሰራበት የነበረው በዚህ የብቃት መለኪያ ፈተና ማለፍ የማይችሉ ተማሪዎች በትምህርት ገበታ ላይ እያሉ በሂደት ከሌሎች ትምህርቶች ጋር እየተፈተኑና እያሻሻሉ የነበረው አሰራር ቀርቶ አሁን የሚወርቁ ከሆነ ግን እንደሚባረሩ መደረጉ አግባብ አለመሆኑ በመግለጽ ጥያቄ በማቅረባቸው ትምህርት ቤቱ ለሶስት ቀናት ያህል በፖሊስ ኃይል ግቢውን ለቀው እንደወጡ በተሰጠው ትዕዛዝ መሰረት ተማሪዎች ግቢውን ለቀው ወጥተዋል። በመቀጠልም ሁኔታውን በማብራራት ንግግራቸውን ከመድረክ ላይ ሆነው የገለጹት የድርጅቱ ምክትል ሰብሳቢና የህዝብ ግንኙነቱ ኃላፊ አቶ ሙልጌታ በቀለ ናቸው። የባህር ዳር ዩኒቨርሲቲ ብቻ ባደረገው ወይም አሁን ባወጣው ስታንዳርድ የትምህርት ጥራት ማስጠበቅ አይቻልም። የትምህርት ጥራት ችግሩ በመላ ሀገሪቱ ፖሊሲው እንጂ የባህር ዳር ወይም የጅማ ወይም የጎንደር ወይም የሌላ የአፋር ዩኒቨርሲቲ ችግር አይደለም። ይሄ ነው መሰመር ያለበት እኛ እንዲጀምር የምንፈልገው ከታች ነው። እንዲለወጥ የምንፈልገው የትምህርት ስርዓቱ ነው፣ ራሱ የትምህርት ፖሊሲው። ፖሊሲው ሊለወጥ ካልቻለ በትምህርት ላይ ለውጥ ማምጣት አይቻልም ብለን ነው የምናምነው። እያየንም ያለ ነው። ይህንን ነው እነዚህ ተማሪዎች የሚፈተኑበት ሰዓት። ከረፍት እንደተመለሱ ሶስት ቀን ውስጥ አይደለም የሚፈተኑት። ከዚህ በፊትም ልምድ አለ፣ የሚፈተኑበት ሰዓት አለ። የዝግጅት ጊዜ ያስፈልገናል። ይህንን ጊዜ ከልክላችሁናል። ለምንድን ነው ይህንን ልናጣ የቻልነው? ሳንዘጋጅ ወደ ፈተና ግቡ ማለት ትክክል አይደለም ነው። በደረጃ ባሉ ሰዎች ተነጋግሮ መፍትሄ ማምጣት ይቻላል። በተማሪ ተወካይም እንዳጠቃላይ ተማሪዎችንም ምንም ለሌለው መጠጊያ ለሌለው አሁን ሜዳ ላይ ነው እኮ ያሉት ተማሪዎች። እስቲ ይደውላሉ እኛ ገር መጠጊያ የሌለውን ተማሪ አንገቱ ድረስ በታጠቀ ጭምብል በደፋ ወታደር ማስወጣት በራሱ ምን እንዳያደርግ ነው ይሄ ተማሪ። በዚህ ነጥብ ላይ የሚያድን መግለጫ በመደገፍ የሰማያዊ ፓርቲ የአመራር አባልና የውጭ ግንኙነት ኃላፊው አቶ አበበ አካሉ አክለውበታል። እኛ ይሄ በዚህ ሁን የዚች ሀገር ዕጣ ፈንታ ይቃና ብለን ነው የምንጨቃጨቀው። አቅም የለንም። ስለዚህ የትምህርቱ ጥራት ከታች ይጀምር። ጌታቸው ተድላ ኃይለጊዮርጊስ ለዶችቨለ ራዲዮ ከአዲስ አበባ